የጆሹዋ ኦኩሞ ባለቤት ሜሪ ሙዋንጃ ከ18 ዓመት በፊት በፓምዋኒ ሆስፒታል በወሊድ ላይ በገጠማት ችግር ሕይወቷ ቢያልፍም ሕፃኗ፣ ግን በሕይወት ልትተርፍ ችላለች። ልጅን ወደ ቤቴ ይዤ ስገባ ቱዞ የተባለ የታሸገ ወተት መግባት ጀመር። እንዳሁኑ በዛን ጊዜ ቱዞ ወተት ለአራስ ልጅ ተመጣጥኖ የተሰራ አልነበረም። ነገር ግን አማራጭ ስላልነበረኝ እሱኑ ነበር የማጠጣት። እናቷ በህይወት ብትኖር ኖሮ የተሻለ ጤናማ ሆና ታድግልኝ ነበር። በኬንያ እንደ ኦኩሙ ሚስቶቻቸውን በወሊድ ምክንያት በሞት ለተነጠቁ ወላጅ አባቶች ለአራስ ልጆቻቸው ሊመግቡ የሚችሉት ከበጎ ፈቃደኞች የተገኘ የናጡት ወተት በቅርቡ መከፋፈል ይጀምራል። በናይሮቢ የሚገኘው የፓምዋኒ ሆስፒታል የእናት ጡት ወተት ማጠራቀሚያ ባንክን እና የማከፋፈል ስራ ለመጀመር ዝግጅቱን ጨርሷል። ከደቡብ አፍሪካ ቀጥሎ ሁለተኛው የእናት ጡት ወተት ባንክ ይሆናል ማለት ነው። የኬንያ የጤና ሚኒስትር እና መቀመጫውን ዩናይትድ ስቴትስ ባደረገ የበጎ ምግባር ድርጅት አማካኝነት ነው እቅዱ ተግባራዊ እየተደረገ የሚገኘው። የወተት ባንኩ ከፊታችን ወር ጀምሮ በበጎ ፈቃደኝነት ወተት ለሚሰጡ እናቶች ክፍት ይሆናል። በዶክተር ትዕዛዝና ከእናታቸው በቂ የጡት ወተት የማያገኙ አራስ ህጻናት እንዲመገቡትም ይደረጋል። ዶክተር ኤልዛቤት ኪማኒ ሙራዥ የህጻናት ጤና ጥበቃ የአፍሪካ የህዝብ ስነ ተዋልዶ እና የጤና ምርምር ተቋም ኃላፊ ሲሆኑ በዚህ እቅድ ውስጥ ዋና ተሳታፊም ናቸው። በተለያየ ምክንያት አራስ ህጻናት የእናታቸውን የጡት ወተት ማግኘት የማይችል ከሆነ ብቸኛውና ጤነኛው አማራጭ በበጎ ፈቃደኝነት ከሌላ እናት የተሰጠጡት እንዲመገቡ ዓለም አቀፍ የጤና ድርጅት ይፈቅዳል። ለዚህም ነው ወተት በፈቃደኝነት ለመስጠት የሚፈልጉ እናቶችን ማበረታታትና ለህጻናቱ በበቂ ማዳረስ ላይ ትኩረት የሰጠ ነው። የወተት ባንኩ ዋነኛ ዓላማ ወላጅ እናታቸውን በሞትም ሆነ በተለያዩ ምክንያቶች ላጡ አራስ ህጻናት ጤናማ እድገት የተመጣጠነውን የእናት ጡት ወተት እንዲያገኙ መርዳት ነው። ዶክተር ሙራዥ እንደሚ አራት ህጻናት በተለይም ከተወለዱ አንድ ወር እስኪሆናቸው ድረስ ለጤና እድገታቸው ብቻ ሳይሆን በህይወት እንዲቆዩም የናጡት ወተት አስፈላጊ ነው። የናቶ ሞርታሊቲ ኢዝ ሪዲዩሲንግ ኢን አ ቬሪ ስሎ። የህፃናት ሞት ቁጥር በዝግታ ነው እየቀነሰ የሚገኘው። እኛም እዚህ ላይ ነው ማተኮር የፈለግ ነው። በአራስ ህፃናት ላይ የሚያተኩረው እቅድ ወር ካልሞላቸው 1000 ህፃናት 12ቱ እንደሚሞቱ በአማካኝ የተጠቀሰ ቢሆንም በአሁኑ ጊዜ በሞት እየተነጠቅን ያለነው 22 ህፃናትን እንደሆነ መረጃው ያመለክታል። እናም ይህንን ቁጥር ለማጥበብ ብዙ መስራት ይጠበቅብናል። ከበጎ ፈቃደኛ እናቶች የተገኘው ወተት ምናልባትም ህጻናቱን ተላላፊ ለሆኑ በሽታዎች ያጋለጣቸው ይሆናል የሚል ጥርጣሬ በበርካቶች ቢስተዋልም ወተት ለመስጠት ፈቃደኛ የሆነች አንዲት ሴት የጤናዋ ሁኔታ በሚገባ በሕክምና እንደሚረጋገጥ እና ወተቱም አስፈላጊውን ምርመራ ካለፈ በኋላ ለህጻናቱ እንደሚሰጥ ዶክተር ሙራዥ አስረድተዋል።